The voice of America. VOA. <laughs> e Ye, yeah, yeah, America Dreams Radio Taveno. <laughs> አርብ መስከረም ሁለት 2007 ዓ.ም። ክብራትና ክብራማን አድማጮቻችን ጤና ስጥልን፣ እንደምናመሻችሁ። እንኳንም ለአዲሱ ዓመት 2007 ዓ.ም በሰላም አደረሳችሁ። የዛሬው ቀን በታሪክ ውስጥ መስከረም ሁለት የዛሬ 40 ዓመት ከቅንብሮቻችን አንዱ ነው። ሌሎች ዘገባዎችና የእናንተን የአድማጮቻችንን የአዲስ ዓለም መልእክቶች ወይም የአዲስ ዓመት መልእክቶች በመልኩ በመልኩ አሰናድተናል። የምሽቱ አስተናጋጃችሁ አላ ከበደ ነኝ። ሀይሉ ታምራት በፕሮግራም ቅንብሩ፣ ቮይቴክ ዞርኛክ በቴክኒክ ምህንድስና አብረውን ያመሻሉ። ቀዳሚው የሰዓቱ የዓለም ዜና ነው። ከቆንጅ ይታያል። ጤና ያስጥልኝ። እንደምናመሻችሁ ዩናይትድ ስቴትስ በሶሪያው የእርስ በርስ ጦርነት ለተጎዱ መርጃ ወደ አምስት መቶ ሚሊዮን ዶላር የሚጠጋ ተጨማሪ እርዳታ የምትሰጥ መሆኑን የውጭ ጉዳይ ሚኒስትር ጆን ኬሪ አስታውቀዋል። ሚስተር ኬሪ ተጨማሪ እርዳታውን ዛሬ ይፋ ያደረጉት ሶሪያና ኢራቅ ውስጥ ለሚዋጉት እስላማዊ መንግስት የሚዋጋውን እስላማዊ መንግስት የተባለውን ቡድን ጽንፈኞች ላይ በሚካሄደው ዘመቻ ዓለም አቀፍ ድጋፍ ለማሰባሰብ እየሞከሩ ባሉበት ቱርክ ነው። ከእርዳታ ገንዘብ ውስጥ ከ250 ሚሊዮን ዶላር በላይ ወደ አጎራባች ሀገሮች ሸሽተው ለተሰደዱ ሶሪያውያን የሚውል ሲሆን ቀሪው ገንዘብ ደግሞ በሀገር ውስጥ ለሚገኙት ተፈናቃዮች የሚረዳ መሆኑ ተነግሯል። የኢቦላ ቫይረስ ወረርሽኝን መዛመት ለመግታት ወደ ምዕራብ አፍሪቃ ተጨማሪና የተሻለ ስልጠና ያላቸው የሕክምና ሰራተኞችን ማሰማራት ያስፈልጋል ሲሉ የተባበሩት መንግስታት ድርጅት የዓለም የጤና ድርጅት ዋና ዲሬክተር አስገነዘቡ። ዶክተር ማርገሬት ቻን ዛሬ አርብ ጄኔቫ ውስጥ በተካሄደ ጋዜጣዊ ጉባኤ ላይ ሲናገሩ እስካሁን በኢቦላ በሽታ የሞተው ሰው ቁጥር ከ2400 መብለጡን ገልጸው ቫይረሱ የያዘው ሰው አጠቃላይ ቁጥር 4784 ደርሷል ብለዋል። የቫይረሱን ስርጭት ለመግታት እየሞከሩ ያሉት ወገኖች የመከላከያ አልባሳት ተንቀሳቃሽ ላቦራቶሪዎችም ሆነ የአስከሬን መጠቅለያ ከረጢትን ጨምሮ ምንም አቅርቦት የላቸውም ለማለት ይቻላል ብለዋል። ከሁሉም የሚብሰው አንገብጋቢው ችግር ግን የሰለጠነ የጤና ባለሙያ እጥረት መሆኑን ማርጋሬት ቻን አስገንዝበዋል። የሴት ጓደኛውን በመግደል ወንጀል የተከሰሰው ደቡብ አፍሪቃዊ አትሌት ኦስካር ፒስቶሪየስ በግዴለሽነት ነፍስ በማጥፋት ተበይኖበታል። ሆም ብሎ አውጠንጥኖ ገሏታል ከሚለው ክስ ግን ነጻ ተደርጓል። ዳኛ ቶኪዜሌ ማሲፔ ለረጅም ጊዜ ሲጠበቅ የቆየውን ፍርድ ዛሬ ነው ያስታወቁት። ሞዴሏን ሪቫ ስቲንካምፕን በጥይት መጥቶ የገደላት በሰው ሰራሽ እግሮቹ ምክንያት ባለስለታም እግሩ በሚል ቅጽል ስም የሚታወቀው የሩጫው አትሌት ዳኛዋ ፍርዱን ሲያነቡ ምንም ያህል ስሜት እንዳልታየበት ተነግሯል። በግድ የለሽነት ነፍስ ማጥፋት ወንጀል በደቡብ አፍሪቃ ሕግ እስከ 15 ዓመት በሚደርስ ስርዓት ያስቀጣል። ዳኛዋ እንደ ኤሮፓውያን አቆጣጠር ጥቅምት ለጥቅምት 13 እስከተሰጠው የብይን ቀጠሮ ድረስ ፒስቶሪየስ በዋስ ተለቆ በነጻ እንዲቆይ ወስነውለታል። የዓለም አቀፍ ወንጀል ፍርድ ቤት አይሲሲ ሱዳን ውስጥ እንደ ኤሮፓውያን አቆጣጠር በ2007 ዓ.ም በአፍሪቃ ህብረት ሰላም አስከባሪዎች ላይ ገዳይ ጥቃት በማድረስ የተወነጀለ አንድ የዳርፎር ሽምቅ ተዋጊ ቡድን መሪ እንዲያዝ ትናንት የእስር ማዘዣ አውጥቷል። አብደላ ባንዳ የተባለውን የሀምሳ አንድ አመት ሰው በተመሰረተበት የጦርነት ወንጀል ክስ እንዲቀርብ የተጠየቀው የሱዳን መንግስት አልተባበር ማለቱን የአይሲሲ ዳኞች ገልጠዋል በመጨረሻም ዩናይትድ ስቴትስ ለሁለት ዓመታት ያህል አቋርጣው የቆየውን የዲፕሎማሲ ግንኙነት በመቀጠል በመካከለኛ አፍሪካ ሪፑብሊክ የሚገኘውን ኤምባሲዋን ልትከፍት መሆኑ ታወቀ። ፕሬዚደንት ባራክ ኦባማ ትናንት ሐሙስ ለምክር ቤቱ በላኩት ደብዳቤ በሀገሪቱ ዋና ከተማ ባንጊ የሚገኘውን ኤምባሲውን የሚጠብቁ ሀያ የዩናይትድ ስቴትስ ወታደሮች ከተማይቱ መድረሳቸውን አስታውቀዋል። አዲሶቹ ዲፕሎማቶች መቼ እንደሚገቡ ፕሬዝደንቱ በውል አልገለጹም። ይሁን እንጂ የወታደሮቹ መላክ ዲፕሎማሲያዊ ሚሽኑን የዲፕሎማሲያዊ ሚሽኑ መቀጠል የመጀመሪያ እርምጃ ተደርጎ ተወስዷል። ኤምበሲው የተዘጋው እንደ ኤሮፓውያን አቆጣጠር በ2012 ዓ.ም ሽምቅ ተዋጊዎች የሀገሪቱን መንግስት የመገልበጥ አደጋ በደቀኑበት ወቅት እንደነበረ የሚዘነጋ አይደለም። ዜናው አበቃ። ቆንጅ ታየን ለዜናው አመሰግናለሁ። አድማጮች ከሚሶት ሳት ላይ በሚቀርበው መደበኛው ሰፋ ያለውን የዜና ዝርዝር ይዛ ትመለሳለች። በ1431 መካከለኛ ሞገድ የሚተላለፈው የዛሬ መስከረም 227 ልዩ የግማሽ ሰዓት ዝግጅታችን እስከ አንድ ሰዓት ተኩል ይቀጥላል። ይህ ታሪክ ማስታወሻ ወደምናገላብጥበት ቅዳሜ ቅንብር ነው የምንሻገረው። እለቱን በታሪክ ውስጥ መለስ ብለን በምናስታውስበት በዚህ ቅንብር አርባ ዓመታት ወደ ኋላ ይወስደናል። መስከረም ሁለት ሺ ዘጠኝ መቶ ስልሳ ሰባት የአዲስ አበባው ዘጋቢያችን ንጉሤ አክሊሉ የዛሬ አርባ አመት መስከረም ሁለት ቀን አስራ ዘጠኝ መቶ ስልሳ ሰባት ዓመተ ምሕረት የመስከረም ፀሐይ ስንትው ብላ ወጥታለች። የኢትዮጵያ ሬዲዮ በጠዋት የሁለት ሰዓት የዜና አወጃው ክፍለ ጊዜ ወታደራዊ ማርሽ አሰምቶ ቀዳማዊ ኃይለስላሴ ከስልጣን መውረዳቸውን ተናገረ። ደርግ ይህን ይበል እንጂ ንጉሠ ነገሥቱ ዙፋናቸው ላይ ነበሩ። ንጉሡ ከስልጣናቸው ወረዱ ሲባል ሰማይ ዝቅ መሬት ከፍ አላለም። ትናንት ምሽት ላይ በኢትዮጵያ ቴሌቪዥን የለውጡን ሂደት ያቀጣጠለው የረሃብ ፊልም ታይቶ ነበርና ህዝቡ አስቀድሞ የገመተ ይመስላል። ንጉሠ ነገሥቱም በብሔራዊ ቤተ መንግስታቸው ሆነው ይህንኑ የረሃብ ፊልም ሳይመለከቱ ይቀራሉ ብሎ መገመት ያስቸግራል። ህዝቡ በተለይ ወጣቱ በብዛት አደባባይ ወጥቶ ስሜቱን እየገለጸ ነው። አንዳንዱ በስራውም ላይ ተገኝቷል። ከፊሉ ደግሞ በጋራም ሆነ በተናጠል እየሆነ ከአራቱም ማዕዘን እንደ ቦይ ይፈሳል፣ ይወርዳል። ንጉሠ ነገሥቱ ያሉበት ብሔራዊ ቤተ መንግስት አደባባይ አካባቢ በህዝብ ተጨናንቋል። የኢትዮጵያ ሬዲዮ ጋዜጠኞች ዮሐንስ ገብረ ጻድቅ፣ ወንዶሰን ገብረ ኢየሱስ፣ ደበበሸቱ በመሐመድ ኢድሪስ መሪነት የህዝብ አስተያየት ለመሰብሰብ ከአቡነ ጴጥሮስ ስቱዲዮ በቤተ መንግስቱ አካባቢ እያለፉ ነው። ወታደሮች የሚጓዙበትን ተሽከርካሪ አስቆሟቸው። አስቀድሞ እዚያ ተገኝተው የነበረው ጋዜጠኛ ማዕረጉ በዛብህ ተቀላቀላቸው። እናንተን አይደለም እንዴ የምንጠብቀው? አሉ ንጉሠ ነገሥቱን ለማውረድ የተመደቡትን ስምንት የደርግ አባሎች በዚያ ይዘው ተገኝተው የነበሩት ሻለቃ ደበላ ዲንሳ፣ እኛ እኮ የህዝብ አስተያየት ለመሰብሰብ እየሄድን ነው አለ መሐመድ። ንጉሠ ነገሥቱን ዙፋናቸው ላይ አስቀምጠህ የምን የህዝብ አስተያየት ነው የምንሰበስበው? አሉ ደበላ እንደ መቆጣትም እያሉ። አሁን ቤተ መንግስት እንገባለን፣ ገብተን ንጉሱን ከስልጣን እናወርዳለን ለእሳቸው የተዘጋጀ ልዩ ቦታ እንዳለ ገልጸን እንዲሄዱ እንጠይቃቸዋለን። አልሄድም የሚሉ ከሆነ እናንተ ጋዜጠኞች ትወጣላችሁ። ተብለው ሁሉም ወደ የቤተ መንግስቱ አመሩ። ቤተ መንግስቱ ጭር ብሏል። እነዛ የቤተ መንግስቱን ግብር የለመዱ ወፎች እንኳ ድምጻቸው አይሰማም። በወቅቱ ይነገር እንደነበረው አልጋ ወራሽ አስፋ ወሰን ኃይለ ሥላሴ በዚሁ በወሎ ረሃብ ምክንያት በወሎ ጠቅላይ ግዛት ገዥነታቸው ምክንያት ረሃቡን ደብቀዋል በሚል ከአባታቸው ከንጉሠ ነገስቱ ጋር በመጣላታቸው ምክንያት ታመው ለህክምና እንግሊዝ አገር ሄደዋል። ሌሎች ልጆቻቸውና የልጅ ልጆቻቸው ደግሞ ቁጥጥር ስር ውለዋል። ጋዜጠኛ መሐመድ ኢድሪስ ይህን እንዲህ ያስታውሰዋል። በበሼቱ መኪና እየነዳይ ነበር። ዮሐንስ ገብረ ጻዲቅ አራታችን ነበር። በቤተ መንግስት በኩል ልናል ስንል ጓድ ደበላ ዲንሳ ቆመው ይጠብቃሉ። ስንገባ ደበላ ዲንሳ ተዋች የተነበበው መግለጫ ያ ይነበብላቸዋል። ያ ካበቃ በኋላ እኛ ምን ጠይቃቸው ጥያቄ አለ ትንሽ እንደው ተቃውሞ ካሳዩ ውጡንላቸዋልን ትወጣላችሁ ተባልን። ገባን። እኔ የነበርኩኝ ሀገር ያዝኩት ግርማዊ ንጉሰ ነገስትም ሲናገሩ የቀዳኋቸው እኔ ነኝ። ለሀገር ምስራታቸውን እና ለኢትዮጵያ ከተናገሩ በኋላ ለኢትዮጵያ ሕዝብ የሚጠቅም ከሆነ ደግ ይላሉ። ልክ ይህን እንደተናገሩ ጓደበላሌሳ ወደ ለእርሶ ለደህንነት የሚጠበቅበት ቦታ እንወስዶታለን ብሎ ሊጠይቋቸው ወዴት ሲሉ እኛን ውጡ ይሉናል። ከዛ እኛ ወጣን። ጋሽ መሀመድ እናንተን ማስወጣት ለምን አስፈለገ ወዴት ብለው በመጠየቃቸው ምክንያት አላንገራገሩም። እርግጥ ያላንገራገሩ ይመስላል ውጡ የተባለው የእነሱን ሀሳብ ባላውቅም ጥያቄ ሲገባ ከእሽታ ኔጌቲቭ ወይም ደግሞ አሉታይ ስለሆነ ይመስለኛል። ፍቅረ ስላሴ ወግደረስ እኛና አብዮቱ በሚለው መጽሐፋቸው እንደ ገለጹት ንጉሠ ነገሥቱ ለአንድ ሥነ ሥርዓት የሚለብሱትን ሙሉ ልብስ ለብሰው ከረባት አድርገው ካባ ደርበው ፀጉራቸውን በደንብ ተበጥሮ በንጉሳዊ ግርማ ሞገስ በጥንቃቄ እርምጃ እየተራመዱ ከቤተ መንግስቱ በረንዳ ቆም አሉ። ዋ ቀንን ያውቁ! የነበራቸው ቁጣ ከዚህ በፊት የነበራቸውን ግርማ ሞገስ ወስዶባቸዋል። ጠዋት ላይ ፍንትው ብላ የወጣችው የመስከረም ረፋድ ፀሐይ በቤተ መንግስቱ ዙሪያ በተተከሉ ዛፎች መሀል ተሰርቃ እየገባች አይታቸው ትመለሳለች። ጃንሆይ በሀሳብ ሰኔ ሰላሳ ቀን ሺህ ዘጠኝ መቶ ሀያ ስምንት ዓመተ ምህረት ሊግ ኦፍ ኔሽንስ የተባበሩት መንግስታት ጉባኤ ላይ ያደረጉትን ንግግር ያስታወሱ ይመስላል። በዚያ የፋሺስት ኢጣሊያ የግፍ ወረራ ወቅት ለዓለም መንግስታት ሲያስረዱ የነበረው ተቃውሞ፣ ሁጨትና ጩኸት ትዝ ሳይላቸው አልቀረም። ታሪክና እግዚአብሔር ፍርዳቸውን ይሰጣሉ ሲሉ መናገራቸውን ያስታወሱ ይመስላል። ጃንሆይ እንደገና በሀሳብ በዚሁ የጠላት ወረራ ወቅት ከወዳጃቸው ከዩጎዝላቪያው ፕሬዚደንት ቲቶ ጋር የሄዱ ይመስላል። በፕሬዚደንት ቲቶ ሾፌርነት ሁለቱ ብቻ ረጅሙን የባህር ላይ ጉዞ ሲጓዙ የተጫወቱትን ሚስጥር ያስታወሱም ይመስላል። አሜሪካንን የጎበኙ የመጀመሪያው ጥቁር አፍሪካዊ መሪ እንደመሆናቸው ከፕሬዚደንት ኬኔዲ ጋር ከዋይት ሀውስ ቤተ መንግስት በግልጽ አውቶሞቢል የወጡ ሳይመስላቸው አይቀርም። እንደገና ቤተ መንግስቱ በረንዳ ላይ አሁንም እንዳሉ ፊት ለፊት ያለውን ጎዳና አዩና የእንግሊዟ ንግስት ኤልሳቤጥ የፈረንሳው ፕሬዚደንት ፖምፒዱ ኢትዮጵያን ሲጎበኙ ያለፉበትን ጎዳና፣ ብዙ የደከሙለትን የአፍሪካ አንድነት ድርጅትን ጽህፈት ቤት፣ እንዲሁም ደግሞ በግል ገንዘባቸው አሰርተውበታል የሚባለውን የእስጢፋኖስ ቤተ ክርስቲያንን አይተው መለስ ሲሉ ጥቅምት 23 ቀን በየአመቱ የንግስና በዓላቸውን ሲያከብሩ ከቅዱስ ጊዮርጊስ ቤተ ክርስቲያን ፓርላማ ድረስ ሲመጡበት የነበረውን ሰረገላ በፈረስ ታጅበው ያ እንደሚቀርብላቸው አይነት ያሰቡ ይመስላል። ከስልጣን ሲወርዱ እነዚያ ሽንጠረጃጅም ባለ ሶስት በር መርሰዲሶች መጥተው ወደሚወስዱኝ ቦታ ይወስዱኛል ብለው ሳስቡ አልቀረም። ቀና ሲሉ አጠገባቸው መታ የቆመችው ተሽከርካሪ የሾፌራቸው የጄኔራል ሉሉ ቮልስቫገን ነች። ጃን ሆይ ይህቺ ደግሞ ምን አይነት አሻንጉሊት ነች? ሳይሉ አይቀሩ። ግርማዊ ሆይ እንሂድ ብሎ እንደገና ወታደሩ ጠየቃቸው። ወዴት ነው የምንሄደው? አሉ። ለርሶ ጥንቃቄ ሲባል ወደ ተዘጋጀ ቦታ አሏቸው። ጃን ሆይ ተፍ ተፍ እያሉ ወደ መኪናዋ ገቡ። ከዛ በኋላ በዳንኤል አስፋው ሾፌርነት ግርማዊ ንጉሰ ነገስት ከብሔራዊው ቤተ መንግስታቸው በዚያች ቮልስቫገን መኪና ወጡ። ሲወጡ ግራና ቀኝ ተሰልፎ የነበረው ህዝብ ሌባ ሌባ ይላል። ምንድን ነው የሚለው ህዝቡ? አሉ ጃን ሆይ። ሾፌሩን ሻለቃ ዳንኤል አስፋውን ሌባ ሌባ ነው የሚለው አላቸው። ምን ያርግ ንጉሰ ነገስቱን በጠራራ ፀሐይ ሰርቃችሁ ይዛችሁበት ስትሄዱ አሉ ይባላል። ሞዓ አንበሳ ዘምነገደ ይሁዳ ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ወይቤ ተፈጸመ ኩሉ ታስከፋ ሲለዩ ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። አሁን ሴቶችና ቤተሰብ ዓለም አቀፉ የሥነ ሕዝብ እድገት ጉባኤ ካይሮ ላይ ከተካሄደ ዘንድሮ 20 ዓመቱን ደፈነ። ብዙዎች የዚያ ጉባኤ ዋና ዋና ክንዋኔዎች ከሆኑት ውስጥ አንዱ የሴቶች መብትና ለውሳኔ ሰጭነት መብቃት ዕውቅና መሰጠቱ መሆኑን ይናገራሉ። የአሜሪካ ድምጹ ጆዲ ካፖ ያጠናቀረውን ዘገባ ቆንጅታየ ለዛሬው ሴቶችና ቤተሰብ ዝግጅቷ እንዲህ አቀናብረዋለች። እንደ አውሮፓውያን አቆጣጠር በ1994 መስከረም ወር ላይ ካይሮ ውስጥ የተካሄደው የስነ ህዝብና የልማት ዓለም አቀፍ ጉባኤ ሴቶችና ወንዶች እንደ ግለሰብ ላሏቸው ችግሮች መፍትሄ ማበጀት ላይ ያተኮረ እንደነበረ የተባበሩት መንግስታት የስነ ህዝብ ድርጅት ያስታውሳል። ለዚህም አካሄድ ዋናው ቁልፍ ሴቶችን ለውሳኔ ሰጪነት ማብቃትና የትምህርት፣ የጤና አገልግሎት፣ የሙያ ስልጠናና የስራ ዕድልን በማስፋፋት አማራጮቻቸውን ማበርከት የሚለው እንደነበረ ተናግሯል። በወቅቱ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባል የነበሩት የውጭ ጉዳይ ሚኒስትር ጆን ኬሪ የካይሮ ጉባኤ ልዑክ ነበሩ። ሚኒስትር ሉካኒዤ ካይሮ በሄድኩ ጊዜ አስታውሳለሁ። የቤተሰብ ምጣኔ የጾታዊና ስነ ተዋልዶ ጤና እንዲሁም የሥነ ተዋልዶ መብቶችን በተመለከተ ዝምታ የሰፈነበት ጊዜ ነበር። ብዙዎች በጣም ፍርሃት ላይ የነበሩበት ጊዜ ነው። ሁኔታዎችን መቀየር እንችላለን ብሎ ማሰብ ቀርቶ በሴቶች ውሳኔ ሰጪነት በአንድ በኩል በሌላ በኩል ደግሞ የሴቶች መብቶችና ልማት መካከል ስላለው ግንኙነት መናገር የሚፈራበት ጊዜ ነበር። ከ1994 ዓ ም ወዲህ ቁጥራቸው 180 የሚደርስ መንግስታት በገቧቸው የተግባር ቃሎች ምክንያት አቅጣጫዎችን መቀየር ተችሏል ብለዋል የውጭ ጉዳይ ሚኒስትር ኬሪ። ሁሉን ነገር አጠናቀናከናውነናል ማለት አይደለም፣ ያን ሁላችንም እናውቃለን። መወሰድ ያለባቸው እርምጃዎች ላይ በእንቢተኝነት የሚጋፉ ቦታዎች አሉ። እምቢኝ ለዘመናዊነት ብለው መክተው ያሉም አሉ። ይህ ደግሞ ለሴቶች መብቶች ከበሬታ ጉዳይ ብቻ ሳይሆን ለሰዎች ሊከፈቱ የሚገቡ ድሎችን ሊሰጣቸው የሚገባውን ክብር ሊያገኙ የሚገባውን የኑሮ አማራጮች በተመለከተ የምናየው ነገር ነው። ያም ሆኖ የብዙ ሰዎች ህይወት እየተቀየረ ነው ከምን ጊዜው የሚበልጥ እድሎችም እየተከፈቱ ናቸው ብለዋል። የውጭ ጉዳይ ሚኒስትር ኬሪ በዩናይትድ ስቴትስ የሰላም ተቋም ባደረጉት ንግግር ከህዝቡ ግማሹን ችላ ብሎ ሊያድግ የሚችል ሀገር የለም ሲሉ አስረድተዋል። ሴቶችና ልጃገረዶች ልጅ መውለድ ይፈልጉ እንደሆነ ደግሞ የሚወልዱበትን ጊዜ ራሳቸው ሲወስኑ ምን ያህል ልዩነት እንደሚያመጣ ከካቡል እስከ ኪንሻሳ ደግሞም እስከ ኳላላምፑር በዐይኔ ያየሁት ነገር ነው። ያን የመወሰን አቅም ሲኖራቸው ሲማሩና ለኅብረተሰባቸው ብልጽግና መረጋጋትና ጥንካሬ አስተዋጽኦ ለማድረግ ሲበቁ ማለት ነው። ሀገሮች አሉ የውጭ ጉዳይ ሚኒስትሩ በሴቶችም ይሁን በወንዶች ላይ የሚፈጸም አድለውን ጥቃትንና የሰብዓዊ መብቶች ረገጣን ምንም አይነት ትዕግስት አድርገው ሊመለከቱ አይገባም ጥቃት በሀያ አንደኛው ምዕት ዓመት ቦታ የለውም አለቀ በቃ እኛም ጥቃትን ለማስቆም የተቻለንን ሁሉ ማድረጋችንን እንቀጥላለን ኤችአይቪ ኤድስን መከላከል ለማናቸውም የልማት እቅድ አካል መሆን አለበት። የቤተሰብ ምጣኔም በዚህ የመከላከል ጥረት ውስጥ መካተት አለበት ሲሉም ጆን ኬሪ አክለው አስገንዝበዋል። እጅጉን እየገዘፈ በመምጣት ላይ ላለው ለወጣቱ ክፍል የኢኮኖሚ እድሎች ሊፈጠሩለት ይገባል ያሉት የውጭ ጉዳይ ሚኒስትሩ በአሁኑ ጊዜ በበርካታ ሀገሮች የሚበዛው ሕዝብ ከ30 ዓመት ባነሰ የዕድሜ ክልል ውስጥ የሚገኝ መሆኑን ጠቅሰዋል። ክቡራትና ክቡራን አድማጮቻችን የዕለተ አርብ መስከረም ሁለት ሁለት ሺ ሰባት ዓ ም የግማሽ ሰዓቱ ልዩ ዝግጅታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። አሁን የእናንተን የአድማጮቻችንን የአዲስ ዓመት የመልካም ምኞት አስተያየቶች እናስከተል። ሀሎ፣ ቢዎች ጤና ይስጥልን፣ እንደምናችሁ። የምደውለው ከሲያትል ዋሽንግተን ነው። አብዱ ይባላለ። እንኳን አደረሳችሁ ጋዜጠኞች፣ አሉላ አዲሱ፣ ቆንጂት ሰለሞን፣ አባቴ ሰለሞን፣ ክፍል እንዲሁም ሌሎች፣ እንኳን በሰላም አደረሳችሁ እያልኩኝ ኢትዮጵያ ላሉ ቤተሰቦችን፣ ስላሴ፣ ሀዊ፣ አምና፣ ጓደኞቼ ሁሴን ብሎ ሀብታሙ፣ ኃይለማርያም፣ አደም ገመቹ፣ ቱሳ እና ስናፍቅሽ፣ ሁሴንና ጫልቱ ሀምዳ፣ ተስፋዬ ዱቤ እንኳን በሰላም አደረሳችሁ። አዲሱ ዘመን ለሰላም ለፍቅር፣ ለሁሉም እንዲሆንላችሁ እመኝላችኋለሁ። እግዚአብሔር በሰላም አዲሱን ዓመት ያሳልፍልን እንላለን። አመሰግናለሁ። ቪዎች ተናቅሉ። ቪዎዎች እንኳን አዲስ ዓመት አደረሳችሁ። ዶክተር ብርሃኑ ነጋ እንዲሁም ኢትዮጵያ ለምትገኘው ደግናው አንዳርጋቸው ጽጌ እንኳን ለአዲሱ አመት አደረሳችሁ። አዲሱ ዓመት የሰላም እና የነጻነት ይሆንላችሁ። መልካም አዲስ አመት። ሰላም ቪዮዎች እንኳን ለአዲሱ አመት ለሁለት ሺ ሰባት አመተ ምህረት በሰላም አደረሳችሁ እያልኩኝ ለደባርክ ከተማና ለአካባቢዋ ነዋሪዎች በሙሉ እንኳን ለሁለት ሺ ሰባት አመተ ምህረት አዲስ አመት በሰላም አደረሳችሁ። አዲሱ አመት የሰላም፣ የብልጽግና እንዲሆንላችሁ እንመኛለን። መሰረ ብርሃኔ እና መላ ቤተሰቡ ከሱፎልስ ሳውዝ ዳኮታ አመሰግናለሁ። ጤናስትልን ቪኤዎች እንኳን አደረሳችሁ ለአዲሱ አመት። የምደውለው ከሜንፊስ ቴኒሲ ነው። ሀብታሙ ሻውል እባላለሁ። በጣም ለመወዳት ለእናቴ ለወይዘሮ ጌጤ ሀይሌ እንዲሁም ለወንድሞቼ ለእናቴ ዘመዶች ለአባቴ ዘመዶች እንዲሁም ለማውቃቸው ሜንፊስ ቴኒሲ ናሽቪል ጀርመን ሀገር ቦን በአጠቃላይ ውጭ ሀገር ለሚገኙ ኢትዮጵያዊ በሙሉ አዲሱ ዓመት የሰላም የፍቅር የአንድነት ሀገራችን ወደ ሰላም ተለውጣ የምታድግበት ዘመን እንዲሆን ከልብ እመኛለሁ አመሰግናለሁ መልካም አዲስ አመት ታንኪዩ ባባይ ሄሎ ቪዮዎች እንኳን አደረሳችሁም መልእክቴን እንድታደርሱልኝ የምፈልገው ለልጄ ሜላላ መስፍንና ለልጄ ሶፍንያስ መስፍንና ለባለቤቴ መቷበች ፈሰሰ እንደውም በመላ ዓለም ቫይረሱ በደማቸው ለሚገኝ ወንድሞቼና እህቶቼ አዲሱ ዘመን መድኃኒት ተገኝቶ ቫይረሱ በነፃ ከሰውነታችሁ ጠፋ የሚያስብል ዜና የምትሰሙበት ዘመን ይሁን። ይሄም ባይሆን ራስን በመጠበቅ በአዲስ ዘመን እኔ ይላል አንተ ነጻ እንደወለዱ ሁሉ ተጋባችሁ ልጅ የምትወልዱበት የምትስሙበት ዘመን እንሆንላችሁ ምኞቴ እንደሆነ እየገለጽኩ ለመላው ኢትዮጵያኖች መጪው አዲስ ዘመን የሰላም፣ የፍቅር፣ የመቻቻል ዘመን እንዲሆንልኝ እያልኩ ሰላምታዬ በአየር በቪኦኤ አማካኝነት ይድረሳችሁ። ላለው ጤና ይስጥልን ዜዎች ሰላም ለእናንተ ይሁን። እንደምናችሁ? እኛ ደህና ነን። እንግዲህ እግዚአብሔር የተመሰገነ ይሁን። ያው ሁለት ሺህ ሰባት እንግዲህ የስራ የብልጽግና የሰላም እንዲሆንላችሁ ምኞቴ ነው። ባለውበት ያው የምታስደምሙን ብዙ ብዙ ነገር የምታስደምሙን እናንተ ናችሁና ሰላማችሁን እንፈልገዋለን። አሉላና ለአዲሱ መልካም ዘመን እንዲሆንላችሁ ለጋሽ ንጉሴም መልካም ዘመን እንዲሆንላችሁ እሑድ ለሬዲዮ ፕሮግራማችሁ የጥላሁን ገሰሰን እንደው አውደ ዓመት የምትለዋን ዘፈናለች፣ እና ለዓመት ባል ዘፈነውን እሱን እንደው ለመላው ሕዝብ ትመርጡልኝ ደስታዬም ወደር የለውም። ሰላሙን እመኝላችኋለሁ። እዛ ውስጥ ለምትሰሩት በሙሉ አመሰግናለሁ። ታሪኩን የከኖት ካልሆን ነው። ከዚህ በመቀጠል የመልካም አመት ምኞቴን ለቤተሰቦቼ፣ ለእናቴ ለወይዘሮ ይሽሮ በሌ፣ ለወንድሜ ለአቶ ተይላ ከነ ቤተሰቡ፣ ለእህቴ ለመስታወት ተይላ ከነርጆቿ፣ ለሸግና ተይላ እንዲሁም በካኩማ ስደተኞች ካምፖስ ላሉና በተለያየ ቦታ ያሉ ለካኩማ ስደተኞች መጪው ዓመት የሰላም የፍቅር እግዚአብሔር ሀገራችን ለተሻለ ነገር እንዲያበቃል እንመኛለሁ። እግዚአብሔር ፍሬን አመሰግናለሁ። መጪው ዓመት የፍቅር ይሆን። የእናንተ አድማጮቻችንን የአዲስ ዓመት መልእክቶች ነበር ያሰማናችሁ መልሰን ያሰማናችሁ። እናመሰግናለን። አስተያየቶቻችሁን ያደረሳችሁን ሌሎቻችሁም ጻፉ፣ ደውሉ፣ ተሳተፉ። አቶ ታሪኩ የተባሉ አድማጫችን ያቀረቡትን ጥያቄ ግን በራዲዮ መጽሔት ዝግጅታችን ነው የምንመልሰው። የጥላሁንን የአዲስ አመት ዜማ ይጋበዝ ወይም ይጋበዝልን ብለው የጠየቁትን ማለት ነው። አሁን ከአዲስ አመት ዜማዎች አንዱን እናስከትላለን። አስቴር አወቀ ናት የምታዝናናው። What that is I what would I a ክብራትና ክብራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በየለቱ በ1430 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዩ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው ዚ ላይ ያበቃ በመስክና ዚህም ባሉ ዘጋቢዎችና ባልደረቦቻችን ስም በምሽት 3 ሰዓት በአጭር ሞገድ በ22ና በ25 ሜትር ባንዶች መልሰን እንገናኛለን። የዛሬውን በዚሁ ያበቃን። መልካም ምሽት።